ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ቪክቶሪያ ላይ ተጥለው ያሉ የኮሮና ቫይረስ ገደቦች እስከ ጁን 18 ኩለሌሊት ሊቆዩ እንደሚችሉ ባለሥልጣናት አመላከቱ። የመስቀል አደባባይ ግንባታ ተጠናቆ ተመረቀ። የቡድን ሰባት መሪዎች ለቶኪዮ ኦሎምፒክ ድጋፋቸውን ሰጡ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የቪክቶሪያ ባለሥልጣናት ቪክቶሪያ ላይ ተጥለው ያሉ ገደቦች እስከ ጁን 18 እኩለ ሌሊት ድረስ እንደሚቆይ ገለጡ። ካለፈው አርብ ጁን 11 ጀምሮ ቤት ውስጥ መጥተው የሚጎበኙ ሰዎች መከልከል፣ ከአምስት ኪሎ ሜትሮች ርቀት በላይ አለመጓዝ፣ የፊት ጭምብሎችን ከመኖሪያ ቤት ውጪ ባሉ ቤቶችና ከቤት ሲወጡ የፊት ጭምብሎችን የማጥለቅ ገደቦች ለሁለት ሳምንታት ተጥለዋል። የሪጂናል ቪክቶሪያ ነዋሪዎች ቤታቸው ውስጥ የሁለት ሰዎች ጎብኚ ይፈቀድላቸዋል። የምግብ ቤቶች፣ ካፌዎች፣ የአካል እንቅስቃሴዎችና ሌሎች የመስተንግዶ ግልጋሎት መስጫዎች በተመን ተፈቅደዋል። ይህ በእንዲህ እንዳለም ሜልበርን ውስጥ በዛሬው ዕለት ሰኞ ጁን አሰራት ሁለት ሰዎች በኮሮና ቫይረስ መጠቃታቸው ተመዝግቧል። ሁለቱም ቀደም ሲል በኮሮና ቫይረስ ተጠቅቶ ካለ ግለሰብ ጋር የቅርብ ንክኪ የነበራቸው ናቸው። የቪክቶሪያ የጤና ሚኒስትር ማርቲን ፎሊ መንግሥት ሁኔታዎች ሲፈቅዱ ገደቦችን እንደሚያነሳ ተናግረዋል። ለእድሳት ሁለት ነጥብ ስድስት ቢሊዮን የፈጀው የአዲስ አበባ መስቀል አደባባይ የግንባታ ሥራው ተጠናቆ ተመረቀ። ይህንኑ የግንባታውን መጠናቀቅ አስመልክቶ የአገር ቤት ዘጋቢያችን ሰለሞን በቀለ እንደሚከተለው አጠናቅሮታል። ትናንት ውስጥ ሰኔ ስድስት ቀን በሁለት ነጥብ ስድስት ቢሊዮን ብር ወጪ በዘጠኝ ወራት የተጠናቀቀውን የመስቀል አደባባይን ግንባታ እናገኛለን። ምርቃቱ የተከናወነው በጠቅላይ ሚኒስትር አብይ አህመድ ሲሆን በምክትል ከንቲባነት ማዕረግ የአዲስ አበባ ከተማ አስተዳደር ወይዘሮ አስተዳዳሪ ወይዘሮ አዳነች አብቤ በዚህ ስነ ስርዓት ላይ ተገኝተው ንግግር አሰምተዋል። አዲሱ ግንባታ ከምድር በታች ወደ አንድ ሺ አራት መቶ ሀምሳ የሚጠጉ መኪናዎችን ማቆም የሚችሉ ስፍራዎች አለ። አደባባዩም በአማራዊ ሁኔታ መገንባቱ ይታያል። ወጡም ሁለት ሁለት ነጥብ ስድስት ቢሊዮን ብር የሸፈነው የአዲስ አበባ ከተማ ሰፊ መሆኑን መሆኑም በወቅቱ ተገልጸዋል። የብልጽግና ፓርቲ ተቃዋሚዎች ግንባታው አምና ሲጀመር ታሪክን ለማጥፋት የተደረገ ነው በሚል ምርብ ያለ ትችት ማሰማታቸው ይታወሳል። ነገር ግን ትናንት ውድ ግንባታውን ለተመለከተ በሙሉ አድናቆት ሲቸረው ነበር። የኤስቢኤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ ሰለሞን በከለ። ኢሚግሬሽን እገታ ማዕከል ውስጥ የሚገኙት የታሚል ቤተሰብ አባላት ምናልባትም በነገ ውለት ማክሰኞ ጁን ዐሥራ አምስት ሊለቀቁ እንደሚችሉ የቤተሰቡ ጠበቃ ተናገሩ። ጠበቃ ካሪና ፎርድ ውጤቱ በነገ ዕለት በኢሚግሬሽን ሚኒስትር አሌክስ ሆክ አማካኝነት እንደሚገለጥም ተናግረዋል። ይሁንና የቤተሰብ አባላቱ ከእገታ ማዕከል ወጥተው ከአውስትሬልያ ማኅበረሰብ ጋር እንዲቀላቀሉ የሚደረገው በክሎት መጤነት ይሁን ወይም በሥራ ፈቃድ ለጊዜው በግልጽ አልተነገረም። ከቤተሰቡ አባላት ውስጥ ታማ በፐርዝ ሆስፒታል ሕክምና ላይ የምትገኘው የአራት ዓመቷ ታኒኩ ሙሩጋፑን ከቤተሰቧ ጋር በቅርቡ እንደምትቀላቀል ይጠበቃል። በዚህ ሳምንት ውስጥ ተጨማሪ አንድ ነጥብ አንድ ሚሊየን ክትባት አውስትራሊያ ውስጥ ጥቅም ላይ እንደሚውል ተገለጠ። ከዚህም ውስጥ ሦስት መቶ ሺህ ያህሉ የፋይዘር ክትባቶች ናቸው። በአሁኑ ወቅት አምስት ሚሊዮን ዘጠኝ መቶ አስራ ሶስት ሺህ አውስትራሊያውያን የመጀመሪያ ዙር ክትባት ተከትበዋለን። የጤና ሚኒስትር ግሬግ ሃንት በበኩላቸው በተለይም አረጋውያን እንዲከተቡ ሲያበረታቱ በተቻለ መጠን በርካታ አረጋውያን አውስትራሊያውያን፣ በእርግጥም አያሌ አውስትራሊያውያን እንዲከተቡ እንሻለን። ለአረጋውያኑ በተለይ በተቻለ መጠን መታችሁ እንድትከተቡ እንወዳለን። ጠቅላይ ሚኒስትሩ ዋና የጤና መኮንኑና እኔም ጭምር ዕድሜያቸው ከሰባ ዓመት በላይ ለሆኑ ሁሉ ደብዳቤዎችን ጽፈናል። በሚቀጥለው ሳምንት እስከ አስር ቀናት ባሉት ጊዜያት ውስጥ ይደርሳሉ ብለዋል። ጠቅላይ ሚኒስትር ስኮት ሞሪሰን ከእንግሊዝ ጋር ተገቢ የንግድ ስምምነት ለማድረግ እንደሚጠይቁ ገለጡ። አቶ ሞሪሰን የቡድን ሰባት ጉባኤ ላይ ከተገኙ በኋላ ከጠቅላይ ሚኒስትር ቦሪስ ጆንሰን ጋር ለመናገር ወደ ለንደን አቅንተዋል። በሁለቱ አገራት መካከል ከስምምነት ላይ ለመድረስ የግብርና ውጤቶች ሳንካ ሆነዋል። አቶ ሞሪሰን ረብ ለሌለውና ዘግይቶም ሙግት ለሚያስነሳ የንግድ ስምምነት ተስማምተናል ለማለት ሲባል ብቻ ለመፈረም እንደማይሹ ተናግረዋል። የእስራኤልን አዲስ የቅንጅት መንግሥት ስልጣን መያዝ ተከትሎ ፍልስጤማውያን ትርጉም ያለው ለውጥ ያገኙ አያገኙ እርግጠኞች መሆን አልቻሉም። አዲሱ የእስራኤል መንግሥት እሁድ ዕለት የመጀመሪያ የሆነውን ስብሰባ በማድረግ የቤንጃሚን ኔተንያሁ የ12 ዓመታት የአገዛዝ ዘመን ማክተምን በይፋ አረጋግጧል። አዲሱ ጠቅላይ ሚኒስትር ናፍታሊ ቤኔት ልክ እንደ ቀድሞው ጠቅላይ ሚኒስትር ሁሉ ፍልስጤማውያን የራሳቸውን መንግሥት እንዲያቆሙ የሚሹ አይደሉም። የፍልስጤም ነጻ አውጪ ድርጅት የሥራ አስፈጻሚ ኮሚቴ አባል የሆኑት ዋሲል አቡ ዮሱፍ ጽንፈኛ ፓርቲዎችን ያቀፈው የቀኝ አክራሪ መንግሥት የሚያስገኘው ነገር ቢኖር ፍልስጤማውያንን ተቃርኖ መቆምና የደም ፍሰቱን መጨመር ነው። የፍልስጤማውያን ደም የቀኝ አክራሪ መንግሥቱ ነዳጅ ነው የሚሆነው። ስለሆነም ፍልስጤማውያንን ከሚጻረር ፖሊሲ አኳያ ከኔታንያሁ መንግሥት የሚለይ አይሆንም ሲሉ የእስራኤል መንግሥት ለውጥ ለፍልስጤማውያን ለውጥ ያስገኛል የሚል ተስፋ እንዳላሳደረባቸው ተናግሯለን። የኒውዚላንድ መንግሥት ጁን 26 በ1970ዎቹ በፓስፊክ ሰዎች ላይ የተፈጸመውን የዘረኝነት አሰሳ አስመልክቶ በይፋ ይቅርታ ይጠይቃል ሚኒስትር ጄሲንዳ አድን ንጋት ላይ የቪዛ ጊዜያቸውን ያሳለፉ ሰዎችን ለይቶ የተካሄደው አሰሳ ዝርያ ላይ አተኩሮ የነበረ እንደሆነ ገልጸዋል። የአውስትሬልያ ዋና ሥነ ምግባር ኮሚቴ ስፖርት ውስጥ ተከስቶ ያለውን አጎሳቋይ ባህል ለመመርመር ተሰብስቧል። የሥነ ምግባር ኮሚቴውን ለስብሰባ ግድ ያለው ዋናተኛ ማዲ ግሮቭስ። ሴቶች ላይ ያነጣጠሩ ጥቃቶች ተፈጽመዋል ብላ መናገሯን ተከትሎ ነው። ግሮቭስ አደላይድ ላይ ከሚካሄደው የአውስትራሊያ ኦሎምፒክ ተሳታፊ መለያ ውድድር ራሷን አገለለች። የቀረቡትን ክሶች የሚመረምሩትም የኮሚቴ አባላት ሁሉም ገለልተኛ የሆኑ ሴቶች ናቸው። የጃፓን ጠቅላይ ሚኒስትር ዮሺዳ ሱጋ የቡድን ሰባት መሪዎች ጃፓን የምታስተናግደውን የቶኪዮ ኦሎምፒክ የሚደግፉ መሆናቸውን ገለጡ። ምንም እንኳ የኮሮና ቫይረስ መስፋፋት ጃፓን ውስጥ እየቀነሰ ቢሄድም የጤና ባለሙያዎች ግና ወረርሽኙ ሊስፋፋ እንደሚችልና በጤና ተቋማት ላይም ጫናዎችን ሊያስከትል እንደሚችል ያላቸውን ስጋቶች አመላክተዋል። ጃፓን የቶኪዮ ኦሎምፒክ ጁላይ 23 ከመጀመሩ በፊት የክትባት ዘመቻዎቿን አስፋፍታ ቀጥላለች። አቶ ሱጋ ከቡድን ሰባት የደረሳቸው ድጋፎች ይበልጥኑ ተግተው ደህንነትና ጥንቃቄ የተሞላበት ኦሎምፒክን በስኬት ለማከናወን እንዲበቁ የሚያደርጋቸው መሆኑን ተናግረዋል። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 63 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 77 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 33 ኢትዮጵያ ብር ከ39 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያና ያሰማልን። ፐርስ ያካፋል። ዝቅተኛ 8፣ ከፍተኛ 18። አደላይድ ካፊያው ይጨምራል። ዝቅተኛ 11፣ ከፍተኛ ስራ 8ት ሜልበርን በከፊል ደመናማ ይሆናል። ዝቅተኛ 7 ከፍተኛ ሥራ 6 ሆበርት ደመናማ ይሆናል። ዝቅተኛ 8 ከፍተኛ ሥራ 4 ካምብራ ማለዳ ላይ ውርጫማ ሆኖ በከፊል ደመናማ ሆኖ ይውላል። ዝቅተኛ 0 ከፍተኛ ሥራ 3 ሲድኒ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 9 ከፍተኛ ሥራ 9 ብሪስበን በከፊል ደመናማ ይሆናል። ዝቅተኛ 10 ከፍተኛ 24 ዳርዊን ፀሐያማ ሆኖ ይውላል። ዝቅተኛ 20 ከፍተኛ 31 አዲስ አበባ ነጎር ጋዳ መህነል ዝቅተኛ 11 ከፍተኛ 22። ዜናውን ከማጠቃለያችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ቪክቶሪያ ላይ ተጥለው ያሉ የኮሮና ቫይረስ ገደቦች እስከ ጁን 18 እኩለሌት ሊቆዩ እንደሚችሉ ባለሥልጣናት አመለከቱ። የመስቀል አደባባይ ግንባታ ተጠናቆ ተመረቀ። የቡድን ሰባት መሪዎች ለቶኪዮ ኦሎምፒክ ድጋፋቸውን ሰጡ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።